በጋምቤላ ከተማ የጦር መሳሪያን ለመያዝ በሚል የቤት ለቤት ፍተሻ ከትናንት በስቲያ መደረጉንና በሌሎችም የጋምቤላ ወረዳዎች አሰሳው እንደሚቀጥል ነዋሪዎች ለዶይቸበለ ገለጹ። ፍተሻውን እያደረጉ የሚገኙት የመከላከያ ሰራዊትና የክልሉ ልዩ ኃይል አባላት መሆናቸውን ተናግረዋል። ፍተሻው በኢታንግ ወረዳ ከቀናት በፊት እንደተጀመረና እና አሁንም በወረዳው የተለያዩ አካባቢዎች ቀጥሏል ብለዋል ነዋሪዎች። ከትናንት በስቲያ በጋምቤላ ከተማ የተካሄደው የቤት ለቤት ፍተሻ ነዋሪው ሳያውቅ ድንገት የተደረገ እንደሆነ ያስረዳሉ። በተለያዩ ቦታዎች መንገድ ተዘግቶ ከሌሊቱ 11 ሰዓት ጀምሮ ፍተሻ ይካሄድ እንደነበርና ቁጥራቸው ያልታወቁ ሕገወጥ የተባሉ መሳሪያዎችን መያዛቸውንም ይገልጻሉ። ትናንት ምሽት ያነጋገርናቸውና ስማቸው እንዳይገለጽ የጠየቁ አንድ የጋምቤላ ከተማ ነዋሪ ረብ ለት ስለነበረው የመሳሪያ ስሳ ይህንን ይላሉ። በሌሎች ወረዳዎች ስለነበረው ፍተሻም ያብራራሉ። ይሄ በቅርብ ቀን ያው ወደ ገጠር አካባቢ ወረዳ አካባቢ እንደዚህ አይነት ተደርጎ ነበር። ግን ትላንት እዚህ ከተማ አካባቢ ነው ያው ብዬ ቤቶቹ ፈተቻ ተደርጎ ያሉ ማለት ህገወጥ የሆኑ መሳሪያዎች መኖሩ አለመኖሩ ተፈትቹ እየተገኙ ተወሰዱ፣ ያልተገኙ ደግሞ ያው ገና በመፈተሽ ላይ ነው ያሉ ወደ ኢታን አካባቢ ኢታን ወረዳ ወደ ሌላ ወረዳ አካባቢ ወደ ወደዛው ወደ አኮቦ ወረዳ አካባቢ እንደዛው ፍተሻ ተደርጎ ብዙ መሳሪያዎች ተገኝቶ ነበር። መሳሪያ መስጠት ፈቃደኛ ያልሆኑት በግድ ተያዙዋሉ፣ እስከ እስር ቤት የደረሱዋሉ። ብዛታቸው አልተነገረን የኚህን ነዋሪ ገለጻ። ሌላኛው የጋምቤላ ከተማ ነዋሪ አቶ ድላንግ ጆንም ይጋራሉ። የኖዌር ተወላጆች መኖሪያ ሰፈር በሆነው ኒውላንድ የሚገኘው የእርሳቸው ቤትም መፈተሹን ይናገራሉ። በጋምቤላ ባለፈው ዓመት የተቀሰቀሰው አይነት የእርስ በርስ ግጭት ዳግም እንዳይነሳ በሚል ፍተሻው መደረጉንም ያስረዳሉ። ት ሌሊት ምናምን አቋንቋ በቃ ከዛ ደግሞ ሰው የውጡ ምናምን ይህ ፍተሽ ምናምን ብሎ መሳሪያ ካለ ይወስዳል። ከነ መሳሪያው ጋር አንተ የት ትሄዳለ? ከየት ያገኘ ምናምን ብሎ በቃ ትናገራለ። እሱ ነው እንትና እያደረገ ከባረማሮ ጎንደር ስፍር ከደንቦስኮ ብሎ እንዲያለ ጋምቤላ ጠቅላላ ነው ይህ ፍተሽ። ኦሮድ መሳሪያ አገኝታል፣ ግን ስንት እንዲያገኙ አይና አላኩም። በጋምቤላ ከተማ የነበረው ፍተሻ እስኪጠ ናቀቅ የክልሉ ፖሊሶች መሳሪያቸውን እንዲያስረክቡ እንደተደረገና በትናንትና ዕለት እንደተመለሰላቸው ነዋሪው አስረድተዋል። ሰሞኑን በጋምቤላ ክልል ሲካሄድ የሰነበተው ፍተሻ አሰሳው ባልደረሰባቸው ወረዳዎችም እንደሚቀጥል ነዋሪዎች ይገልጻሉ። በኢትዮጵያና ደቡብ ሱዳን ድንበር ላይ የምትገኘው የማታር ከተማ ቀጣይ የፍተሻው ኢላማ እንደምትሆን ሰምተዋል። በጉዳዩ ላይ ማብራሪያ ለማግኘት ወደ ጋምቤላ ክልል ፕሬዚደንት አቶ ጋት ሉክቱት ተንቀሳቃሽ ስልክ ላይ በተደጋጋሚ ብንደውልም ምላሽ ማግኘት አልቻልንም።